በደቡባዊ ዩናይትድ ስቴትስ ክፍለ ከተማ ኖርዝ ካሎሪና ቻርሎቴ ዩኒቨርሲቲ ሲቲ በተባለ አካባቢ ፖሊሶች አንድ ሌላ ወንጀለኛ ጥቁር አፍሪካዊን በማሰስ ላይ ሳሉ የ43 ዓመት ጎልማሳ ሚስተር እስካት ለሞትን ያገኙትና ከርቀት እንዲቆም ይጮሁበታል። ጩኸታቸውን በቅጡ ያልሰማ የሚመስለው እስካት ቀደም ብሎ ዘና ባለመልኩ ይሄድና በኋላ እጁን ወደ ላይ እንዳነሳ እየተሽቆጠቆጠ በሚመስል ሁኔታ እያነከሰ ወደ ግል መኪናው በር ተጠጋ። እስከዚህ ሁኔታ ያለ ያለውን ምስል የሚገልጽ የቪዲዮ ቅጂ ቢኖርም አገዳደሉም በግልጽ የሚያሳይ ቪዲዮ እስካሁን አልታየም። ያም ሆኖ የሰባት ልጆች አባቱ ጥቁር አሜሪካዊ ብሬትሊ ቬንሰን በተባለ ሌላ ጥቁር አሜሪካዊ ፖሊስ ተገደለ። በማህበራዊ አምደመረቦች ሟቹ በጀርባው መጽሐፍ ይዞ ሳለ ነው የተገደለው የሚል ወሬ ቢዛመትም የኖርዝ ካሮሊና ፖሊስ ኃላፊ ኬር ፑቲኒ መረጃው ሐሰት መሆኑን ገልጸው በተጨማሪም ተከታዩን ሐሳብ አከሉበት። ሚስተር ስካት የጦር መሳሪያን በእጁ ይዞ ወደ መኪናው በሚገባበት ጊዜ ፖሊስ መሳሪያውን መሬት እንዲያስቀምጥ ይጮህበት ነበር። ታዲያማ መሳሪያውን ከማ ማስቀመጥ ይልቅ በፖሊሱ ላይ የፍርሃት መንፈስን የፈጠረበት ሁኔታ ነበረ። በዚህን ጊዜ ሚስተር ብሬትሊ ቬንሰን የተባለው ፖሊስ ተኩስ ከፈተበት። ሁኔታው እስኪጣራም ይህንን ፖሊስ ከስራ አገደነዋል። እስካሁን ባለው መረጃ መሰረት አሁን የገለጽኩት ማስረጃ ብቻ ነው ያለን። መሳሪያውም በእጃችን አለ። ሆኖም በእርግጠኝነት ለምንና እንዴት ሆነ ለሚለው አስተማማኝ ማስረጃ በእጃችን የለም። ነገሮች በሰከነ መልኩ ተጣርተው እስኪቀርቡ ተቃውሟችሁ ባጭሩ ሰላማዊ እንዲሆኑ ነው በትህትና የምጠ ጠይቃችሁ እስካሁን በተቆጡ ሰልፈኞች ድንጋይና ጠርሙሶች ተወርውሮ 16 ፖሊሶች ቆስለው 85 የፖሊስ መኮንኖች ጉዳት ደርሶባቸዋል። በአካባቢው ያሉ የንግድና የባንክ አገልግሎቶችም ተቋርጧል። ሌላ ጊዜ ጥቁር አሜሪካውያን በነጭ ፖሊስ ሲገደሉ ቁጣ ይቀሰቀሳል። አሁን ደግሞ በጥቁር ነው ሰውየው የተገደሉት። በጉዳዩ ላይ አስተያየት እንዲሰጡኝ ትውልድ ኢትዮጵያዊ የዩናይትድ ስቴትስ ዜጋና ዜጋ ና የሰብአዊ መብት አቀንቃኙ አቶ ጊሹ ሮባን አነጋግሬ የሚከተሉ መልስ ሰጥተውኛል። ነጭ ፖሊስ ጥቁሩን ስገል፣ ያለፈው ስርዓት ለምሳሌ በባርነት ጊዜ በተለያዩ ምክንያቶች በጥቁሮች ላይ የደረሰ ጉዳት እስካሁን በደማቸው ውስጣል። በጣም ያስቆጣቸዋል። ነጭ በተለይ ጥቁሩን ስገል፣ በጭንቅላታቸው የሚመጣ በሌላ በኩል አሁን ጥቁር ፖሊስ ጥቁሩን ስገል፣ ለምንድን ነው ሰላማዊ ሰልፍ ወጥቶ እንደዚህ ያለው ድርጊት የሚፈ ተፈጽሞ ወይም ተቃውሞ የሚያሰሙት ለሚለው ይሄ ስርዓቱን ያስቀመጠ ማን ነው? ነጭ ነው ብሎ ስለሚያምኑበት ለነጭ የሚሰራ የነሱን ስርዓት የሚያራምድ ነው እንጂ ጥቁር ፖሊስ በራሱ አነሳስነት ይሄንን ግድያ ይፈጽማል ብሎ ስለማያምኑበት ነው። ይህ በእንዲህ እንዳለ ፕሬዚዳንት ባራክ ኦባማ ለሞተው አሜሪካዊ ቤተሰቦች ሐዘናቸውን ገልጸው የአካባቢውን ባለስልጣናት በማነጋገር ሁኔታውን ፍትህ እንዲያገኝ ባንክሮ እንደሚከታተሉት ማሳወቃቸውን ከኋይት ሀውስ የወጣው መግለጫ አብራርቷል። በተጨማሪም ተቃዋሚዎቹ በሰላማዊ መንገድ ብቻ ድምፃቸውን እንዲያሰሙ ተማጽነዋል። የሰብአዊ መብት አቀንቃኞች በበኩላቸው እስከ ቅዳሜና እሁድ የሚቀጥል ትዕይንተ ህዝብ ጠርተዋል። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።